በአማራ ክልል የሰሜን ሸዋ ዞንና የኦሮሞ ብሔረሰብ አስተዳደር ዞኖች አዋሳኝ ወረዳዎች የተቀሰቀሰው ማንነት ተኮር ግጭት መፍትሄ ሳያገኝ አንድ ሳምንት እንዳለፈው የአሜሪካ ድምፅ ያነጋግራቸው የተጎራባሾቹ የኤፍራታ ግድምና የጅሌ ጥሙጋ ወረዳ ነዋሪዎች አስታውቀዋል። ግጭቱ አድማሱን አስፍቶ ትናንት ማክሰኞና በዛሬው እለት በአጣዬ ከተማ ውስጥ ከባድ የተኩስ ልውውጥ እየተደረገ እንደሚገኝ ነዋሪዎች ገልጸዋል። በተኩስ ልውውጡ ከሁለቱም ወገኖች የበርካታ ሰላማዊ ሰዎች ህይወት ማለፉን፣ ንብረት መዘረፉን፣ ቤቶችና ሰብሎች መቃጠላቸውን አስተያየት ሰጪዎች ተናግረዋል። ለዚሁ ጥቃት በሰሜን ሸዋ ዞን በኩል በመንግስት ኦነግ ሸኔ የሚለውን የኦሮሞ ነጻነት ግንባር ተጠያቂ አድርገዋል። የኦሮሞ ብሔረሰብ አስተዳደር ዞን አባ ገዳ ደግሞ ውጊያው ላይ የተሳተፉ የኦሮሞ አርሶ አደሮች ናቸው ይላሉ። የዚህን ጉዳይ ዝርዝር መስፍን አድራጊ ያስደምጠናል። በአማራ ክልል የሰሜን ሸዋንና የኦሮሞ ብሔረሰብ አስተዳደር ዞኖችን በሚያጎራብቱት አካባቢዎች ከስምንት ቀናት በፊት የተቀሰቀሰው ማንነት ተኮር ግጭት ለሰዎች ሞት የአካል ጉዳትና የንብረት ውድመት ምክንያት እየሆነ ዛሬም መቀጠሉን አስተያየታቸውን ለአሜሪካ ድምጽ የሰጡ የአካባቢው ነዋሪዎች ተናግረዋል። መነሻው እርስ በርስ እያወነጃጀለ ያለው ይኸው ግጭት በተጎራባቾቹ የኤፍራት አግድምና የቀወት ወረዳዎች ስር በሚገኙ የተለያዩ ቀበሌዎች ውስጥ ቀጥሎ እንደዋለ በደህንነት ስጋት ምክንያት ስማቸው በይፋ እንዳይጠቀስ የጠየቁ በኤፍራታ ግድም ወረዳ የአላላ አካባቢ ነዋሪ ጠቁመዋል። ጦርነቱ ከተጀመረ ዛሬ ስምንተኛ ቀኑ የለን ኩሪብሪ፣ ዋጮ፣ ነጌሶ፣ ሞላሌ እነዚህን አቃጥለዋል። ቤቶች በውስጡ የሚገኘውን የአርሶ አደሩን ዱቄት ሳይቀር በግ፣ ፍየል፣ ግመል፣ አህያ፣ ከብት ሳይቀር በሙሉ ወደ እነሱ ሙልጭ ያድርገው ወስደዋል። እንዲፈላሸት የሚባል ሰው ገለውብናል እኛ ክልል ላይ ገብቶ ማለት ነው። ይህንን ካደረጉ በኋላ እንደገና ህዝቡ ተሬ ወደሚባለውና ዘንቦ ወደሚባለው ቦታ ሸሽቶ ባዶን የለበሰውን ልብስ ለብሶ በዚያ ተጠልሎ ይገኛል። በተከታታይ አራ ስምንት ሰው ገለውብናት። በተመሳሳይ የደህንነት ስጋት ስማቸው እንዳይጠቀስ የጠየቁ በኦሮሞ ብሔረሰብ አስተዳደር ዞን የሰንበቴ ከተማ ነዋሪ በበኩላቸው በተለያዩ የጅሌ ጥሙጋ ወረዳ አካባቢዎች የተኩስ ልውጥ መኖሩን ጠቁመው ሰብአዊ ጉዳት መድረሱንም አስታውቀዋል። አካና እንደ ጅሌ ጥሙጋ፣ ባርስሳ ቀበሌና ካራ ሌንጫ የሚባሉ እንዲሁም በመከና ወይም በአጣየ ከተማ ዙሪያ በሚገኙ ቀበሌዎች ከትናንት ጀምሮ ተኩስ ነበር። ዛሬ ደግሞ በአጣየ ከተማ በሙሉ ተኩስ አለ። ትናንት አንዲት ሴት እንዲሁም ግመልና ከብቶች ተመተው ነበር። ግጭቱ የቀጠለው በዚያ ምክንያት ነው። በግጭቱ አንድ ሰው ሲሞት ሁለት ሰዎች ደግሞ ቆስለዋል። ከቆሰሉት አንዱ ዛሬ ወደ አዳማ ሆስፒታል ተወስዷል። በዛሬው ግጭትም እስካሁን አራት ሰዎች እንደሞቱ እና ሶስት ሰዎች እንደቆሰሉ ተረጋግጧል። ዋናው እቅዳቸው የጅሌ ጥሙጋ ወረዳ ከተማ የሆነችውን ሰንበቴን እንይዛለን እናጠፋለን የሚል ነው። በአጠቃላይ ከ11 ቀናት በፊት በጅሌ ጥሙጋ ወረዳ የተቀሰቀሰው ግጭት እስከ ዛሬ ድረስ ቀጥሎ ነው ያለው። ግጭቱ አድማሱን አስፍቶ ለሰላማውያን ሰዎች ሞትና ለበርካቶች መፈናቀል ምክንያት የሆነ ከባድ የተኩስ ልውጥ ከትላንት ማክሰኞ ጀምሮ በሰሜን ሸዋ ዞን አጣዬ የከተማ እየተካሄደ እንደሚገኝ በደህንነት ስጋት ምክንያት ስማቸውን መናገር ያልፈለጉ የከተማዋ ነዋሪ ገልጸዋል። ተናግረዋል። ምንም ነገር ለመንገር እየወጣ ነው። አሁን ማህበረሰቡ የተወሰነ የቀረው እየወጣ ነው። ሁለተኛ ቀን ይዟል። እነሱ የታጠቁ ኃይሎች ናቸው ግን ሻኔ ታጣቂ ቡድን እስካሁን አምስት ሰዎች ሞቷል። ወዴት እየሄዳችሁ ነው እናንተ? እየመሸሸ ወደ ተኩስ ልውውጡ ነው ስማቸውን እንዳንጠቀም የጠየቁን ሌላው በኦሮሞ ብሔረሰብ አስተዳደር ዞን የሰንበቴ ከተማ ነዋሪ ግጭቱ የጀመረው በዚህ ዓመት መጋቢት አንድ ቀን ነው። ይህም በጅሌ ጥሙጋ ኮላሽ በሚባል ስፍራ አንድ ሰው ገድለው ሁለት ሰዎችን አቁስለውና ከብቶች ችንርተው ሄዱ። በዚሁ መነሻ ግጭቱ ተስፋፍቶ እስከ ዛሬ ድረስ ቀጥሏል። ከባልች ቀበሌ እስከ ሰንበቴ ከተማና መከና አጣዬ ከተማ ድረስ በዛሬው ዕለት ጦርነት እየተካሄደ ነው። የዛሬውን ልዩ የሚያደርገው ታጣቂዎቹ ከሰሜን ሸዋ ተሰባስበው ራሳቸውን አደራጅተው ሌሊት በተሽከርካሪ ተጉዘው መጥተው ውጊያ መክፈታቸው ነው። በጣም ከባድ ነው። የዛሬውን ጉዳት ሳይጨምር ባለፉት አስር ቀናት ብቻ 29 ሰዎች ተገድለዋል። የተነዱ ከብቶችና የወደመው ሀብት በጣም ከፍተኛ ነው። በኦሮሞ ብሔረሰብ አስተዳደር ዞን ነዋሪ በኩል የተሰነዘረውን አስተያየት የማይቀበሉት የአላላው አስተያየት ሰጭ ግን ጥፋት ካለ በሕግ መጠየቅ ይቻላል፣ እየሆነ ያለው ግን ከዚያ በተቃራኒ ነው ይላሉ። ችግሩ ስር የሰደደና መፍትሄ የሚያስፈልገው እንደሆነም አሳስበዋል። በአማራውም ሲያጠፋ በአማራው አጥፊውን መዞ ለሕግ ማቅረብ፣ በኦሮሞም ሲያጠፋ አጥፊውን መዞ ለሕግ ማቅረብ፣ ሰላም የሚያሰፍነው ይኸ ብቻ ነው በሕግና በሽምግልና ነገሩ መክሰም አለበት። እነሱ የሚሉት ምንድን ነው? ከጨፋ ጀምሮ እስከ ሸዋ ሮቢት ድረስ የኦሮሞ ቦታ ነው። ማጣየ ከተማም የኛ ነጭ አላላም ይህ መንተኬም ብርቅቶም ዋጮም ሞላሌም በሙሉ ጠቅላላ ማየት የሆሉ በጨፋ የኛ ነው የሚሉት። ይህንን መንግስት በትኩረት አይቶ ችግሩ ሊፈታ ይገባል። የኦሮሞ ብሔረሰብ አስተዳደር ዞን አባገዳ አህመድ መሐመድ በግጭት ውስጥ የሚሳተፉትን ወገኖች በንግግር ለማቀራረብ እንዳልተቻለ አመልክተዋል። ይህን ዚያማቃ ቦቲ ከዛቲ ከራንሌ አዳንች ና መንገድ የለም። ከጅሌ ጡሙጋ ና አርጡማ ፋርሲ ወረዳዎች እንዲሁም ከዞን ጋራም መገናኘት አልቻልንም። ስለዚህ የሃይማኖት አባቶችና አባገዳዎች ገዳዎች ተሰባስበው መፍትሄው ምንድን ነው ለማለት መንገዱ ተከፍቶ ለህዝቡ ምግብ ለማድረስ የቆሰሉትንም ወደ ሕክምና ለመውሰድ ጥረት እየተደረገ ነው። መንገዱ ከተዘጋ አንድ ወር ሊሆነው ነው። እኛም ሆነ መንግስታዊ አመራሩ ሄደን ለማየት አልቻልንም። ከአማራ ክልልም ታጣቂዎቹን ስለሚፈሩ ቀርቦ ለማነጋገርም አልተቻለም። እኛ ጋር ያሉትን ወሰናችሁን አልፋችሁ እንዳትሄዱ እያልን እየመከርናቸው ነው፣ አባገዳዎችም የሃይማኖት አባቶችም። በሰሜን ሸዋ ዞን በኩል ችግሩን በማባባስና በግጭት ውስጥ ቀጥተኛ ተሳታፊ በመሆን መንግስትና የአካባቢው ነዋሪ ኦነግ ሼኒ እያሉ የሚጠሩትን የኦሮሞ ነጻነት ሰራዊትን ተጠያቂ አደርጋሉ። አባ ገዳ አህመድ መሐመድ ግን በዚህ አይስማሙም። ወራ ንብሊስማ ኦሮሞ ሰው ቆቴ ብሏ ይህ ሀሰት ነው። የኦሮሞ አርሶ አደሮች እንጂ የኦሮሞ ነጻነት ሰራዊት አባላት አይደሉም። የኦሮሞ ነጻነት ሰራዊት እዚህ አልገባም። እየተዋጋ ያለው ነዋሪው ነው። በተኩስ ልውውጡ መካከል ለአፍታ በስልክ ያገኘናቸው የአጣዬ ከተማ ከንቲባ ተመስገን ተስፋ ከተማዋና ህዝቡ በታጠቁ ኃይሎች ለጥቃት ተዳርገዋል ይላሉ። ያው ጥይቱ ማልቋል ወረራ ነው። ያው ብልሻው ነው የሚችለው ሞከረ አለቀ። ከማን ጋር ነው? ከጎራባሽ ያው ሸኔ የበለው እንግዲህ ምንድን ነው መፍትሄ መሆን ያለበት? መፍትሄማ መሆን የነበረበት መንግስት ጠንከር ብሎ እርምጃ መውሰድ ተሁለቱም ችግር ያለበትን አካል እርምጃ መውሰድ ነው ያለበት እና መስተካከል። በዚህ መንገድ ካልሆነ በስተቀር በሽሩሩ ያው እንግዲህ ሰውም አለቀ። የሆነ ሬሳ እየጎተት ነው መሰለኝ፣ እየተጎተተ ነው እንግዲህ። የትም አልሄደም፣ ገዛ ከተማ ላይ መጥቶ ነው የሁሉ ጉድ ወረደበት። አስቸጋሪ ነው በጣም። እንግዲህ መንግስት ቢደርስልን ጥሩ ነው። ከኦሮሞ ብሔረሰብ አስተዳደር ዞን በኩል መንግስት ጽንፈኛ የሚላቸውን የፋኖ ታጣቂዎች ተጠያቂ ሲያደርጉ፣ ከሰሜን ሸዋ ዞን በኩል ደግሞ መንግስት ሸኒ እያለ የሚጠራቸውን የኦሮሞ ነጻነት ሰራዊት ታጣቂዎች በውጊያ ላይ ቀጥተኛ ተሳትፎ አድርገዋል በሚል ይከሳሉ። ሁለቱም ታጣቂዎች ግን ሰላማውያን ሰዎችን ኢላማ እንደማያደርጉ በተለያዩ ጊዜያት ማስተባበላቸው አይዘነጋም። በኦሮሞ ብሔረሰብ ዞን የጅሌ ጥሙጋ ወረዳ ሚኒሻ ጽህፈት ቤት ኃላፊ አህመድ ሙሄ በተንቀሳቃሽ የእጅ ስልካቸው ላይ ብናገኛቸውም በአካባቢው አለመሆናቸውንና መረጃ እንደሌላቸው ነገረውን። የስልክ መስመራቸው ተቋርጧል። ወደ ወረዳው አስተዳዳሪ አሊ ሰይድ፣ ወደ ኦሮሞ ብሔረሰብ ዞን ዋና አስተዳዳሪም ሆነ ወደ ዞኑ መንግስት ኮሚኒኬሽን ኃላፊ ያደረግናቸው የስልክ ሙከራዎች አልተሳኩልንም። ይህ ዘገባ እስከተጠናቀረበት ከምሽቱ 12 ሰዓት ድረስ ከአባራ ክልል መንግስት በኩል በጉዳዩ ላይ የተባለ ነገር የለም። የአጣየ ከተማ ላለፉት አምስት ዓመታት በተመሳሳይ ጥቃት ከአስር ጊዜ በላይ የመቃጠል አደጋ ማስተናገዷን መዘገባችን ይታወሳል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ